ሲዳማ አስረኛው የኢትዮጵያ ብሔራዊ ክልላዊ መንግስት እንዲሆን ሕገ መንግስታዊ መብት እንዲከበር ያስቻለው እውነተኛ የፌዴራሊዝም ስርዓት መሆኑን የሐዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ ተናገሩ። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በበኩላቸው ለሲዳማ ሕዝብ ደስታቸውን ገልጸው በክልሉ በብዛት የሚነሱ የክልል ጥያቄዎችን በተመለከተ አንደኛው ንግር እዚህ፣ ሌላኛው ንግር ደግሞ ሌላ ቦታ ያደረጉ የፖለቲካ ትርፍ ለማግኘት የሚሯሯጡ አካላትን መከተልና ትናንት የህዝቦችን መብት አፍኖ ካቆየው ስርዓት ጎን መቆም ኪሳራ እንጂ ትርፍ የለውም ብለዋል። የደቡብ ክልልን በአዳዲስ ክልሎች ለማደራጀት የተጀመረው ውይይት ገና ያልተጠናቀቀ መሆኑን የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጥላሁን ከበደም አስታውቀዋል። ዮናታን ዘብዲዮስ ስርስር አለው የሐዋሳ ከተማ ምክትል ከንቲባ አቶ ትናንት ከደቡብ ክልል ምክር ቤት ስልጣን የተረከበው ስዳማ አስርኛው የኢትዮጵያ ብሔራዊ ክልላዊ መንግስት ሆኖ እንዲደራጅ ያደረገውና በክልል የመደራጀት ህገ መንግስታዊ መብቱን ያስከበረለት በለውጥ መንግስት እየተመራ ነው ያሉት እውነተኛ የፌዴራሊዝም ስርዓት መሆኑን ተናግረዋል። ባለፉት 27 ዓመት በህገ መንግስቱ ላይ የብሔር ብሔረሰቦች መብት ለማስከበር በግልጽ የተቀመጡ አንቀጾች አሉ። ማንኛውም ብሔር ብሔረሰብ የራሱን አስተዳደር የመመስረት ቋንቋውን፣ ባህሉን የማሳደግ ሙሉ ነፃነት በህገ መንግስቱ ይሰጣል። ነገር ግን ይሄ ሳይተገበር ላለፉት 27 28 ዓመታት የቆየንበት ጊዜን የነበረ ይልቁንም ጥያቄውን የሚያነሱ አካላትን ጭምር ማሰር በማሳደድ በማሸማቀቅ የሚደርሱ ጫናዎች ከፍተኛ የነበሩት፣ ይሄ ሁሉ ተቀይሮ ጥያቄውም እንዲመለስ እድል የፈጠረው አሁን ያለው የለውጥ መንግስት፣ በተለይ ክቡር ዶክተር አብይ አህመድ የሚመሩት የብልጽግና ፓርቲ ለዚህ ትልቅ አስተዋጽኦ ያለው በመሆኑ ሊመሰገን እና ስኬታማ ውጤትም እንደሆነ ሊወሰድ ይገባል። አቶ ጥራቱ ሲናገሩ ማንነታቸውና ስማቸውን ባይገልጡም ብልጽግና አህዳዊ ነው እያሉ መንግስት አገኘውን ተቀባይነት ለማጠልሸትና ህዝቡን በማደናገር ሰላም እንዳይኖር ለማድረግ የሚንቀሳቀሱ ኃይሎች ያፈሩበት ተግባር ነው ብለዋል። አንዳንዶች እንደሚያነሱት የብልጽግና ፓርቲ የፌዴራል ስርዓቱን የማይደግፍ ነው፣ የብሔር ብሔረሰቦችን መብት የሚጋፋ ነው፣ በሬ ወለደው ለማጥላላት የሚያደርጉት ስራ ነው የነበረው። በተግባር የሚያረጋግጥ መንግስት የሚያደርገውን ነው። ብልጽግና ፓርቲ ያደረገው ይህንን የሲዳማን ጥያቄ መልስ ሲሰጥ ምን ያህል ለእውነተኛ ፌዴራል ስርዓት መተግበር ቁርጠኛ እንደሆነ ለብሔር ብሔረሰቦች መብት መከበር ቁርጠኛ እንደሆነ ያረጋገጠበት አህዳዊ ሳይሆን ፌዴራል ስርዓትን የሚያጎለብት ፓርቲና መንግስት መሆኑን ያረጋገጠበት በመሆኑ ይሄ ለፓርቲው ለመንግስታችንም ትልቅ ስኬት ነው። አቶ ጥራቱ የደቡብ ክልል ለስዳማ ክልል የክልልነት ስልጣን ማስረከቡን ተከትለው በሰጡት መግለጫ ስልጣን ከተረከብንበት ደቂቃ ጀምሮ ትግላችን መልኩን ቀይሯል፣ ከህዝቡና ከወጣቱ የሚጠበቀው ከድህነት ጋር መጋፈጥ ነው ሲሉ በአጽንኦት ተናግሯል። አዲሱ ክል ለማስተላለል ራእይ አድርጎ የሚንቀሳቀሰው ልማት፣ መልካም አስተዳደር፣ አብሮነት፣ አንድነትን እንደ ዋና ራእዩ አድርጎ የህግ በላይነት የሚረጋገጥበት እና ሰላም ከሁሉም አካባቢዎች በተሻለ ሁኔታ ደግሞ የበለጠ የሚረጋገጥበት ይሆናል ማለት ነው። ሲዳማ መፍቱን ለማስከበር ከብሔር ብሔረሰቦች ጋር እንጂ ብቻውን አልታገለም። በመሆኑ የስዳማ ህዝብ ከሌሎች ብሔር ብሔረሰቦችና ህዝቦች ጋር ያገኘውን ድል ትሩፋት አብሮ ይቋደሳል ብሏል። የክልል የመደራጀት የመጨረሻ ግብ አይደለም። ለህዝባችን አንዱ የአደረጃጀቱ መመለስ ዘመናት ጥያቄ በመሆኑ እንደ ትልቅ ስኬት ይወሰዳል። ግን ቀጣይ ትልቅ ስራ የሚጠብቀን ነው የሚሆነው። ከመሰረተው በኋላ ሰላምን ማረጋገጥ ይጠበቅብናል፣ ልማትን ማረጋገጥ በተለይ ስርዓት ወጣቶች በስፋት ያሉበት ነው። በርካታ ምሁራን ስራ አሁን የላቸው። እኩልነትና ፍታውነትን የምናረጋግጣለን፣ ማንም በስጋት ውስጥ አይኖርም። የሚመሰረተው አዲስ ክልልም የአገርን አንድነት ማዕከል ያደረገ ይሆናል ነው ያሉትም። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ሪስቱራ በበኩላቸው የሲዳማ ህዝብ በክልል መደራጀቱን ተከትሎ የተሰማቸውን ደስታ ገልጠዋል። በክልሉ ባያለው የሚነሱ የክልል ጥያቄ ጥያቄ በተመለከተ ውሏቸውና ውላቸው የማይታወቁ ካላትን መከተልና ትናንት የህዝቦችን መፍት አፍኖ ካቆየው ስርዓት ጎን መቆም ኪሳራ እንጂ ትርፍ የለውም ብሏል። ይሄ መንግስት እና ይሄ ፓርቲ የህዝቡን ፍላጎት አዳምጠ የሚመልስ ፓርቲ እንደሆነ በሁላችን ውስጥ መተማመን ከተፈጠረ የፖለቲካ ትርፍ ለማግኘት የሚሯሯጡ አለ። በዚህ አጋጣሚም እነሱ ጀግና ሆነው ለመምጣት ይፈልጉ። በየአካባቢው የተፈለፈሉ መቀመጫቸው አንድ እግራቸው አንድ ቦታ ሌላ እግራቸው ሌላ ቦታ ያደረጉ አሉ። ያ አያዋል። ስለዚህ ይሄኛውን ትክክለኛውን የህዝባችንን ጥያቄ የሚመልስ ስርዓት አገኝተናል። ስርዓቱ ደረጃ ደረጃ ጥያቄ ይመልሳል። የክልሉ መንግስትም ይሄን እንዲሆን ከፌዴሬሽን ምክር ቤት ጋር፣ ከፌዴራል መንግስት ጋር ተባብረው ይሰራል። የህዝብ ጥያቄ በሰለጠነ በሰከነ መንፈስ ሰላማዊና ዲሞክራሲያዊ በሆነ መንገድ እንጂ ጥላቻን በሚነዛ ሁኔታ እንደማይፈታ ተናግሯል። ከ14 በላይ ዞኖች ክልል ካልሆንን እያሉ ሰርክ የሚጎተጉቱትን ክልል የሚመሩት ምክትል ርዕሰ መስተዳድር አቶ ርስቱ ህገ መንግስቱ ብዙ ጉድለቶች እንዳሉበት ተናግረው የህዝብ ጥያቄ በስብሰባና በጅምላ ሀሳብ የሚመለስ ባህል መሆኑ የደቡብ ክልል የሁሉንም ጥያቄ እስክመልስ ተጠናክረው ይቀጥላል ነው የሚሉት። በስርዓት እስከምንለውጠው ጊዜ ድረስ በህግ መገዛት አለብ በህገ መንግስት ስርዓት መመራት አለበት። ስለዚህ ክልሉ መቀጠል አለበት። ክልሉ የመጨረሻው የጠሩ ህዝቦች ቦታ ቦታ እስኪይዙ አደራጅቶ እስከሚወጣ መስራት መቀጠል አለበት። ካልሆነ የዋህነት ነው። ካልሆነ መብታችንን ሜዳ ላይ መጣል ማለት ነው። ስርዓት አልበኝነት የሰፈነበት ምድር ይኑረን ማለት ነው። በየአካባቢ መንግስት ከሌለ አይንሰላችሁ፣ ሁሉም ጉልበተኛ ተነስቶ የፈለገውን የሚያደርግበት ህዝብ ዋስትና የሚያውቃበት ሁኔታ ይፈጠራል። በህገ መንግስት መሰረት የተቋቋመ ዞን መስራት አለበት። በህገ መንግስት መሰረት የተቋቋመ ልዩ ወረዳ መስራት አለበት። ወረዳ ቀበሌ መስራት አለበት። በጠቅላይ ሚኒስትር አብይ አህመድ የተዋቀረው ሰማኒያ አባላትን የያዘው የሰላም አምባሳደሮች ኮሚቴ የደቡብ ክልልን በአዳዲስ ክልሎች ለማደራጀት የተጀመረው ውይይት ገና ያልተጠናቀቀ መሆኑን የደቡብ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጥላሁን ከበደ አስታውቀዋል። የቀሩትን እናስከታክል በዚህ አግባብ ልታረም ይገባል ተብሎ በጋራ ተማምነን ዋናውና ዋና ህገ መንግስታዊ ስርዓት ተከትሎ ሊመልስ የሚችለው የፌዴሬሽን ምክር ቤቱ ስለሆነ ለወደ ምክር ቤቱ መሄድ አለበት ተብሎ ስለተላለፈ በዚህ ቀደም ቢወሰድ በጣም ጥሩ ነው የሚሆነው። ትልቁ ካድራ ጋር የቀረበው ሌሎች ህዝቦችን በተመለከተ በብቃት በባለቤትነት ተከታትላችሁ በጣም በአጭር ጊዜ ውስጥ የህዝቦች ጥያቄ ህገ መንግስታዊ ስርዓት ተከትለው እሱ በሚፈልገውና ወይ ለመለስ ይገባልና ይህንን የስዳማ ክልል ስልጣን ይረከብ እንጂ የንብረት ክፍልን ጨምሮ ከደቡብ ክልል ጋር ያልጨረሷቸው ጉዳዮች መኖሩ ትናንት በተደረገው የክልሉ ምክር ቤት ጉባኤ ተገልጧል። በዚህና በቀጣይ በአዲሱ ስዳማ ክልል በሚሰሩ ጉዳዮች ላይ ሰሞኑን ተጨማሪ ዘገባ ይዤ ይመለሳለሁ። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም